Voice of America. ታሪካዊው የአባጅፋር ቤተመንግስት ከእርጅና ብዛት በመጎዳቱ እድሳት እንደሚያስፈልገው በተደጋጋሚ ጥሪ ሲቀርብ መቆየቱ ይታወሳል። ዩናይትድ ስቴትስ ከኦሮሚያ ብሔራዊ ክልላዊ መንግስትና ከባህልና ቱሪዝም ሚኒስቴር ጋር በመተባበር እድሳቱን ለማካሄድ በተስማሙበት መሰረት ፕሮጄው በዛሬው ዕለት በይፋ ተጀምሯል። ጅማ ላይ በተካሄደው ስነ ስርዓት ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር መገኘታቸውን ጠቅሶ ባልደረባችን ሙክታር ጀማል ቀጣዩን ዘገባ ልኳል። የዚህን ጥንታዊ ቤተ መንግስት እድሳትን በተመለከተ የዓለም ቅርሶች ፈንድ ባለሙያዎች ተሳትፈውበት ጉዳዩን እንደሚከውኑ ተነግሯል። ይህንን ለማካሄድ መንግስታዊ ያልሆነው በአሜሪካ ሀገር የሚገኘው ወርልድ ፈንድ የሚባል ድርጅት ከኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ጋር በመሆን እንደሚያከናውነው በዛሬው ዕለት የስምምነት ፊርሚያ ተካሂዷል። የአባጅ ፋር ቤተ መንግስት እድሳ ስምምነት ውሉን የተፈራረሙት የፌዴራል ቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታና ከወርልድ ፈንድ በኩል ደግሞ ሚስተር ስቴቨን ቤትል ናቸው። አቶ ዮናስ ይህንን ቅድሳት ለማከናወን በቂ አስፈላጊ የሆኑ ጥናቶች በሙሉ እየተከናወኑ እና ያለቁ መሆኑን ጠቅሰው እንደ ሀገር ቅርሶቻችንን አድሰን የአባቶቻችንን ስምና ታሪክ መጠበቅ ግዴታ ይኖርብናልም ብለዋል። ፕሮጀክቱን ሁላችንም እንደምንፈልገው ያህል ይህንን በጣም የምንኮራበት ግብረ ህንፃ፣ ፈረንጆች አይደለም የሰሩልን፣ የኛው ወላጆች ናቸው የሰሩልን። ስለዚህ የእኛ ሚና የእኛ ሚና ከማንም በላይ ትልቅ ሊሆን የሚገባው ክብራችንንም ጭምር ለማስቀጠል ነው። ይሄ ህንጻ በጣም አምሮበት ግን ፈረንጅ ነው የሚሰራው ከተባለ ልጆቻችን የሚኮሩበት ሳይሆን የሚያፍሩበትን ታሪክ ነው የምናስቀምጥላቸው። ስለዚህ ይሄ ስራ ሲሰራ ይሄ ስራ ሲሰራ እኛ ጋር የሌለ ሙያ ከሆነ ከየትኛውም የዓለም ጥግ ባለሙያ እናመጣለን እንጂ እኛ እጃችንን አጣምረን ሌሎች ሲሰሩልን ለምረቅ አይደለም ተመልሰን የምንመጣው። ቅርሶችን በማደስና ታሪኮችን በማቆየት ረገድ ትውልዱ ብዙ መስራት እንዳለበት መልእክት ያስተላለፉት የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ዶክተር ገረሞ ሁሉ ቃ በበኩላቸው የኦሮሞ ህዝብ ሰፊ የሚዳሰስና የማይዳሰስ ቅርስ ባለቤት መሆኑን ጠቅሰው በተለይ የማይዳሰሱ ቅርሶችን በተመለከተ ትውልዱ ከአባቶች ማስቀረት ባለመቻሉ ታሪክ እየተረሳ መሆኑን አስጠንቅቀዋል። ሰፊ የሚዳሰሱ ቅርሶችን መልሶ አድሶ ለትውልድ ማቆየት ደግሞ ጠቀሜታው ሰፊ መሆኑን ዶክተር ገረመው አንስተዋል። ብዬ ከሙኬ ከሙከይሰት አልወን አልወተራ የሮደር አምባ ካንኩኑን ሱፍ በየትኛውም ሀገር ከትውልድ ትውልድ ሲሸጋገር ቅርስ የሚንከባከብበት ምክንያት ያ ቅርስ እንዲሁ ተቀምጦ እንዲጎበኝ ብቻ ሳይሆን ያለፈው ማህበረሰብ ስልጣኔ በምን ደረጃ እንደነበረ ለማሳየትና ያለፈው ትውልድ የኖረበትን ዕውቀት የአሁኑ ትውልድ በመማር የበኩሉን አስተዋጽኦ እንዲያበረክት ስለሚረዳ ነው። የአባ ጅፋር ቤተ መንግስት ክነሂ ህንፃን በተመለከተ ከፍተኛ አድናቆት ያነሱት በኢትዮጵያ የአሜሪካው አምባሳደር ማይክል ሬይነር ሁላችንም ታሪካችንን የማቆየትና የመንከባከብ ግዴታ አለብን ብለዋል። የአባ ጅፋር ቤተ መንግስትም ታሪካዊነቱ ዘመን የማይሽረውና እልፍ አላፍ መሆኑንም አምባሳደር ማይክል ሬይነር አንስተዋል። እንደ ገረ አልታና፣ እንደ ላሊበላ የዓለት ፍልፍል አብያተ ክርስቲያን፣ እንደ ግንብ ከተማይቱ ሐረር፣ እንደ ኮንሶ የካባጥር መኖሪያዎችና እርከኖች፣ እንደ ጎንደርም አብያተ መንግሥት ሕንፃዎች ሁሉ የአባ ጅፋር ቤተ መንግሥትም የኢትዮጵያን የማይታመን የባህል ስብጥር ያሳየናል እናም እንዲህ ዐይነቱ ኅብረ ስብጥር የጋራችን የኵራት ምንጭ በመሆኑ ከፍ አድርገን በሐሴት ልናከብረው የሚገባ እንደሆነ ያስታውሰናል። አባጅፋር የሀገራችን ስልጣኔ ማሳያ የነበሩ ሰው መሆናቸውን ያነሱት የኢፌዴሪ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ባህልን ከመንከባከብና ቅርስን ከመጠበቅ አንጻር ሀገራችን የሕግ ማዕቀፎችን ያላት መሆኑን አንስተዋል። ከዚያው አንጻር የሥራ ትግበራውን በተመለከተ በትኩረት መሰራት እንዳለበትም ዶክተር ሂሩት አሳስበዋል። እነዚህ መተኪያ የሌላቸው ከትውልድ ትውልድ ተላልፈው የእኛ ትውልድ ላይ የደረሱ ከሌሎች የዓለም ክፍሎችን የሚያስተዋውቁን እና በመላው የሀገራችን ክፍሎች በተለያዩ ቦታዎች የሚገኙት ቅርሶቻችንን በሰው ሰራሽና በተፈጥሮ ምክንያት የተለያዩ አደጋዎች ተጋልጦባቸው ይገኛሉ። ይሁንና ሌሎች ችግሮች ለመፍታት መንግስት ለሀገራችን ቅርሶች ትልቅ ትኩረት በመስጠት ጥበቃና እንክብካቤ እንዲደረግላቸው የህግ ማዕቀፍ አውጥቷል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከጅማ።